የዛሬ ዓመት ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ ኤይት አደጋ ለሞቱት አደጋው በደረሰበት ስፍራ ዝክር ተደርጓል። የመታሰቢያውን ስርዓት ያዘጋጁት በኦሮሚያ ክልል ምስራቅ ሸዋ ዞን የግንብቹ ወረዳ ነዋሪዎች ናቸው። ፀሐይ ዳምጠው ተጨማሪ አላት። በኦሮሚያ ክልል ምስራቅ ሸዋ ዞን የግንብቹ ወረዳ ነዋሪዎች ከአንድ አመት በፊት በአውሮፕላን አደጋ ህይወታቸውን ላጡ ዜጎች የሞት አመት መታሰቢያ አድርጓል። የአካባቢ ነዋሪዎች አደጋው ከደረሰ ቀን አንስተው በተለያየ መንገድ ሀዘናቸውን ሲገልጹ እንደቆዩ ገልጸዋል። ወይዘሮ በለጡ ተክለወልድ የቱሉ ፈራ ቀበሌ ነዋሪ ናቸው። ያንን ቀን ማስታወስ ከባድ ነው ይላሉ። እቺ ሮቢላ ስትመጣ እየተሽከረከረ እየተሽከረከረ እንዲዝቅዝቅ እንዲ ትላል። የሆነ ብልጭ ይላል። እየወጣሁ እያየሁ ስል ወደታ እንዲ ስትዘቃዘቃ የ ይታያለ ምክል ለፊት ነው ትዘቃዘቅ አራ ወደቀች ወደቀች አልኳቸው። ከዛ ኳ ሲል የትናህል ነው የጮሆ እንግዲህ ሮጥን መጣ እዚህ ስንደርስ የጡጥ ግን የተቆረጠ ተቆርጦ ወድቋል። በዛ በቃ ቅስሜ እንደዚህ ስልክ ብሎ ሄድኩኝ። ወይዘሮ አየለች ሙልጌታ የቱሉ ፈራ አጎራባሽ ቀበሌ መሆናቸውን ይናገራሉ። ህይወታቸውን በዚህ ቦታ ያጡ ዜጎችን ማንነት ባናውቅም የእግዚአብሔር ፍጡርና የሰው ልጅ በመሆናቸው ብቻ ልናዝንላቸው፣ ልንዘክራቸው ይገባል ብለን በየጊዜው የመታሰቢያ ስነስርዓት ስናደርግላቸው ዛሬ ደርሰናል ይላሉ። የተከሰተው ጣም ነው ልብ ስብራትና ሀዘን የተሰማል ይህንን ሀዘን ከዛ ቀበሌ ጋር አንድ ላይ ሆነን እዚህ ቦታ አንድ መቶ ሀምሳ ሰባት ሰው እዚህ ጋ ለሞቱ ሀዘናቸው ሀዘናችን ነው ብለን ልንካፈል የመጣ ነው። ከዛ ድረስ ማለት ነው። እዚህ ጋ ልቦናቸው አልፏል፣ ህይወታቸው አልፎብናል። ሰው ናቸው ከለራቸውን አንወቅ እንጂ ሰው በሰውነቱ የሰው ልጅ መከበር አለበት። ሰው እንደዛ ሆነ ሲሉን በጣም ነው የተሰማን፣ በጣም ነው የተረበሽኩት። እንደኔም አውሮፕላኑ የወደቀበት ቦታ የእርሻ መሬት ነበር፤ ቢሆንም የአካባቢው ሰዎች ተነጋግረን ቦታው ህይወታቸውን ላጡ ወገኖች መታሰቢያ ሐውልት መስሪያ ይሁን ብለን ሰጥተናል ያሉት አንድ አባት ደግሞ እስካሁን ሀዘኑ ከውስጣችን አልወጣም ስሉ ይናገራሉ። አደጋው ባልታሰበበት ሁኔታ ከተከሰተበት ጊዜ ጀምሮ ህብረተሰባችን ያው ወንድ፣ ሴት፣ አሮጌት ሽማግሌ ሳይል ሀዘኑን ገልጿል። ከእለቱ ጀምሮ ማለት ነው እስከ አስራ ሁለታቸው ቁርባናቸውን በማስቆረብ እንደገና ደግሞ ለአርባቸውም ለሰማኒያ እንደ ባህላችን እንደ አካባቢው ማለት ነው እና ያው ዛሬ ደግሞ ያው ሙት አመታቸው ደርሶ ይህንኑ ፕሮግራም በማድረግ አሁንም በድጋሜ ያው ሀዘናችንን ለመግለጽ ነው እዚህ ቦታ የተሰበሰብነው። በወገኖቻችን ላይ የደረሰው ሀዘን እንደዚህ በቀላል የሚታይ አይደለም፣ የሚረሳም አለን ብለን ከሰላም ቤት እና ከሰላም ሀገር ወጥተው ተመልሰን እንገባለን ብለው ሲሉ ያው እዚህ ጋር ማረፊያቸው ሆኖ ያው የእግዚአብሔር ፍቃድ ሆኖ እንግዲህ ችለነዋል። ስለዚህ ሀዘኑ ምንጊዜም ከውስጣችን የሚወጣ ነገር አይደለም። እዚህ ቦታ ላይ ደማቸውን የፈሰሰው ህይወት አልፏል። ስለዚህ እዚህ ቦታ ላይ እንኳን አርሶ መብላክ ቀርቶ ራሱ ሀዘኑም ራሱ አልተላቀቀንም። ስለዚህ በቀጣይነትም ቢሆን ይሄ መሬት እንደዚሁ እንደተቀለለ ተከብሮ እንደ መታሰቢያ በየወቅቱ የምናስታውስበት ሁኔታ ና ትክክለኛ መታሰቢያቸው ተሰርቶ በቀጣይነት ራሱ ወገናዊ አመለካከታችንን የምንገልጽበት ቦታ ቢሆን በጣም ደስ ይለኛል። ለአደጋ ሰለባ መታሰቢያ ይሁን ብለው ያዘጋጁት መዝሙር ወጣቶች በፕሮግራሙ ላይ አቅርበዋል። የአንደኛ ሙት ዓመት መታሰቢያን ያዘጋጁት የግንብቹ ወረዳ ነዋሪዎች፣ የኦሮሚያ ባህልና ቱሪዝም ቢሮ፣ የኦሮሚያ ልማት ማህበርና ምልኪ የማስታወቂያ ድርጅት ናቸው። የኦሮሚያ ልማት ማህበርን ወክለው መልእክት ያስተላለፉት በድርጅቱ የፕሮጀክቶች አስተባባሪ አቶ ዋቅቶላ ጉቱ፣ ያለማንም አስገዳጅነት መሬቱን የሰው ልጅ ክቡር መሆኑን በመረዳት የሟቾቹን አጽም በክብር ያሳረፈው ማህበረሰብ በልማት መደገፍ ያስፈልጋል ስሉ ተናግረዋል። የሞት ዓመት መታሰቢያው በአባ ገዳዮች በዲባዩ በሙዳና በተለያዩ ስነ ስርአት ትናንትና ተከናውኗል። በኦርቶዶክስ ተዋሂዶ እምነት መሰረትም ትናንትና የሞት ዓመት መታሰቢያ ተካሂዷል። መጋቢት አንድ ሁለት ሺ አስራ አንድ ዓመተ ምህረት የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ ሶስት መቶ ሁለት ቦይንግ ሰባት ሰላሳ ሰባት ማክስ ስምንት አውሮፕላን ከቦሌ ዓለም አቀፍ አየር ማረፊያ ወደ ናይሮቢ ሲያቀና ቱሉ ፈራና ሀማቁንጥሽሌ ቀበሌዎች አዋ ተመሳሳይ ቦታ ላይ ተከስክሰው የ157 ሰዎች ሕይወት ማለፉ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።